የአውሮፓ ፍርድ ቤት ለውሳኔው መሰረት ያደረገው አንድ ስደተኛ የስደት ጥያቄውን ማቅረብ የሚገባው መጀመሪያ ወደ ሕብረቱ በገባበት አባል አገር መሆን አለበት የሚለውን አባል አገሮች እንደ አውሮፓ አቆጣጠር በ1990 ዓ ም ደብሊን ላይ የተስማሙበትን ስምምነት መሆኑ ተገልጿል። ይሁን እንጂ ውሉ በደቡብና ምስራቅ ከሌሎች አገሮች ጋር በሚዋሰኑት አባል አገሮች ላይ ጫና የሚፈጥርና የስደተኞችንም የሚሰደዱበትን አገር የመምረጥ መብት የሚነፍግ ነው በማለት ሲተች ቆይቷል። እንደ አውሮፓ አቆጣጠር በ2014ና 15 የተከሰተውን የስደተኞችን ቀውስ ለመቋቋም የደብሊንን ውል መከተል ሳያስፈልግ ስደተኞችን መቀበል አስፈላጊ መሆኑን ጀርመን አንድ ሚሊዮን የሚደርሱ ስደተኞችን በመቀበል አሳይታለች። ለፍርድ ቤቱ የቀረበው አቤቱታም የደብሊን ውል እንደዚህ ባለው ልዩ ሁኔታ ሊሰራ ስለማይገባው ስደተኞቹ መጀመሪያ ወደ ገቡበት ሀገር ሊመለሱ አይገባም የሚል ቢሆንም ፍርድ ቤቱ ግን ውሉ በማናቸውም ጊዜና ቦታ ሊተገበር ይችላል በማለት በአፍጋን እህትማማቾችና አንድ ሶሪያዊ የቀረበውን አቤቱታ ውድቅ አድርጎታል። ፍርዱ ስደተኞችን ለባሰ ችግር የሚያጋለጥ ብቻ ሳይሆን በስደተኞች ጉዳይ አባል አገሮችንም የሚከፋፍልና የጋራ ፖሊሲ ለመንደፍ የሚያደርጉትንም ጥረት አጣብቅኝ ውስጥ የሚከት ነው እየተባለ ነው። እዚህም ብራስልስ የሚገኘው የአውሮፓ የስደተኞች ካውንስል ዋና ጸሐፊ ወይዘሮ ካትሪን ውላርድን ውሳኔውን እንዴት እንዳዩት ጠይቂያቸው ነበር። በጣም አስቸጋሪ የሚሆን ይመስለኛል። ብይኑ የተሰጠው ለስደተኞች መጀመሪያ የገቡባቸው ሀገሮች ኃላፊነቱን ይወስዳሉ የሚለውን የደብሊንን ውል በመጥቀስ ነው። በእኛ አስተያየት ግን ስምምነቱ ፈጽሞ የማይሰራ ነው። ምክንያቱም በጂኦግራፊ አቀማመጣቸው በህብረቱ ደንበር በሚገኙ አገሮች ላይ ብቻ ተመጣጣኝ ያልሆነ ኃላፊነት መስጠት ትክክል አይደለም በማለት ውሉ ከስራ ውጭ ከሆነ ቆይቷል ብለዋል። የፍርድ ቤት ውሳኔ ጀርመን እንደ አውሮፓ አቆጣጠር 2015 ዓ ም ደንበሯን ክፍት አድርጋ ስደተኞችን የተቀበለችበትን አሰራር ለተቃወሙት ወገኖች እንደ ድል ተቆጥሯል። ከጥር ወር ወዲህ ብቻ እስከ መቶ ሺህ ስደተኞች የተቀበለችው ጣሊያን እና የአውሮፓ ህብረት ግን ህብረቱ ያጋጠመውን የስደተኞች ቀውስ ሊቋቋም የሚችለው በደብሊን ህግ ሳይሆን በትብብርና ጫናን በመጋራት ብቻ መሆኑን እያሳሰቡ ናቸው። ወይዘሮ ካትሪንም የደብሊን ስምምነት ከስራ ውጭ ከሆነ የቆየ መሆኑን በመግለጽ ለችግሩ አዲስ አማራጭና አሰራር ያስፈልጋል ባይ ናቸው። የደብሊን ህግ አይሰራም። ይህ በብዙ መረጃዎች የተረጋገጠ ነው። አሁን የሚያስፈልገው ኃላፊነትን ትክክለኛና ሚዛናዊ በሆነ መንገድ መሸከም የሚያስችል አዲስ አሰራር መዘርጋት ነው። አንድ ሰው መጀመሪያ አንድ አገር ደረሰ ማለት የአገር ብቻ ለዚያ ሰው ኃላፊነት አለበት ማለት አይደለም፣ በማለት ስደተኞችን ለማስተናገድና ለመቀበል የዚያን ሀገር ኢኮኖሚ፣ በዚህ ሀገር ያሉትን ማህበረሰቦችና የስደተኛውንም ምርጫ ከግምት ውስጥ ማስገባት የሚያስፈልግ መሆኑን ገልጸዋል። ይህ የአውሮፓ ፍርድ ቤት ውሳኔ የስደተኞችንም ሆነ የአገሮችን ችግር የሚያቃልል ሳይሆን ችግሩን የሚያወሳስብ ነው ሲሉም ወይዘሮ ካትሪን ለዶቼ ቬሌ በሰጡት አስተያየት ተናግረዋል። የአውሮፓን የጋራ የስደተኞች ፖሊሲ ለማውጣት በአባል ሀገሮች መካከል እስካሁን ስምምነት መፍጠር አልተቻለም። ይህም መጀመሪያ ስደተኞች በሚገቡባቸውና በሌሎች አባል ሀገሮች መካከል ባለው አለመግባባት ምክንያት ነው። በድንበር አካባቢ ያሉት ሀገሮች ወደ አውሮፓ የሚገቡ ስደተኞች በግዛቶቻችን ስለሚያልፉ ብቻ ጫናው እኛ ላይ ብቻ መውደቅ የለበትም ባይ ናቸው። ስለዚህ ውሳኔው በዚህ ጉዳይ ላይ በአባል ሀገሮች መካከል ያለውን ቅራኔ የሚፈታ አይደለም። በሌላ በኩል ይኸው ፍርድ ቤት ሃንጋሪ እና ስሎቫኪያ የኮሚሽኑን ስደተኞችን ከጣሊያንና ግሪክ ወደ ሌሎች አባል ሀገሮች የማስፈር ፕሮግራም በመቃወም ያቀረቡት ክስ ውድቅ እንዲሆን ሀሳብ የቀረበለት መሆኑ ታውቋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።